በዓለም የጤና ድርጅት መረጃ መሠረት በጎርጎሮሳዊው 2016 ዓ ም 400 ሺህ ሕፃናት የከፋ የተመጣጠነ ምግብ እጦት ይገጥማቸዋል። ሌሎች 1 ሚሊዮን ሕፃናትና 700 ሺህ ነፍሰ ጡር ወይም ጡት የሚያጠቡ እናቶች መለስተኛ የተመጣጠነ ምግብ እጦትን ይጋፈጣሉ። በ30 ዓመታት ውስጥ አስከፊ በተባለው ድርቅ ምክንያት 80 በመቶ ዓመታዊ ሰብል ምርት አያስገኝም ሲል የዓለም ጤና ድርጅት ጨምሮ አስታውቋል። ዓለም አቀፍ የእርዳታ ድርጅቶች የሆኑ የኢትዮጵያ መንግስት ድርቁንና ያስከተለውን አስቸኩ የምግብ እርዳታ ጥያቄ ለመመለስ እገዛ እንደሚያስፈልጋቸው አስታውቀዋል። በስዊዘርላንድ የሚኖሩ ኢትዮጵያውያን ለዚህ ጥያቄ ምላሽ ሰጥተዋል። አቶ ቴዎድሮስ ተክለ ጊዮርጊስ ነዋሪነታቸው በስዊዘርላንድ ሲሆን በኢትዮ ዙሪክ የእግር ኳስ ቡድን አስተባባሪ ናቸው። ወገን ለወገን የሚል የቫይበር ሩም አለ። ይህ ቫይበር መላው ስዊዘርላንድን የሚያሳትፍ ነው። ድርቁ እንደተከሰተ ምነው ዝም አልን የሚል ከመላው ስዊዘርላንድ ካሉ ይህንን ነገር ከሚያንቀሳቀሱ ሰዎች ይሄ ነገር መጣ። ጎን ለጎን አሁንም ኃላፊነቱን ለኛው ለኢትዮ ዙሪክ ቡድን ሰጡ። ከዛም ገንዘቡን ማሰባሰብ ጀመርን። ፈጣሪ ይመስገን ሰላሳ ሺህ ፍራንክ በትናንትናው እለት በጄኔቫ ወርልድ ፉድ ፕሮግራም ላይ በቃል አቀባዩ ቤቲና ሉሸር ትባላለች። ከዛ በፊት በፕሬዝዳንታችን በሙሉጌታ አማካኝነት ከተጻጻፍናትና እኛ በምንፈልገው መንገድ እርዳታው እንደሚካሄድልን ቃል ሲገባልን በትናንትና ሁለት ሄደን ይሄን ሰላሳ ሺህ ፍራንክ በቼክ አስረክበናል ማለት ነው። የኢትዮ ዙሪክ የእግር ኳስ ቡድን ከስፖርታዊ እንቅስቃሴው በተጨማሪ የረድኤት ተግባራትን እንደሚያከናውን የተናገሩት አቶ ቴዎድሮስ በሊቢያ ሕይወታቸውን ላጡ ኢትዮጵያውያንና ኤርትራውያን ወጣቶች ቤተሰቦች ከ15 ሺህ በላይ የስዊዝ ፍራንክ በማሰባሰብ መለገሳቸውን አስታውሰዋል። አሁን አስቸኳይ የምግብ እርዳታ ለሚፈልጉ ኢትዮጵያውያን የሚያደርጉትንም እገዛ እንደሚቀጥሉም ያስረዳሉ። እነሱ ትልቅ ፕሮግራም አላቸው፣ ኢትዮጵያ ላይ የወርልድ ፉድ ፕሮግራም ስለዚህ በጣም ተጠቅቷል የሚባለው ቦታ ላይ የላክ ነው ሰላሳ ሺህ ፍራንክ ምን ላይ እንደዋለ ሪፖርት እንደሚያደርጉልን ቃል ሲገቡልን እኛም ይህንን ገንዘብ ወደዛ ልከነዋል ማለት ነው። ይህ አብዛኛው ገንዘብ የተሰበሰበው እዚህ ሀገር ገና ምንም ያልተመቻቸላቸው በተለያየ ሀይም የሚኖሩ አብዛኛው የተሰበሰበው ማለት እችላለሁ። እንደም እዚህ ሀገር ቆየት ቆየት ያሉ ከምንላቸው ሰዎች አብዛኞቹ በዚህ ነገር ላይ አልተሳተፉም። እዚህ ሀገር ሞልቶላቸው መኖሪያ ፈቃድም ስራውም ላይ ያሉ አብዛኞቹ እንዳልተሳተፉ ነው። አብዛኛው የተሳተፈው እያለቀሱ ሁላ እያለቀሱ እንዴት እኛ እየበላን እዚህ እዛ ወገን እንደዚህ ሆኖ እንዴት እያሉ በጣም ነበር የሚንገበገቡት። አሁንም ራሱ ነገሩ እንዲቀጥል ግፊት እያደረጉ ነው። በዚህ አይቆምም። እንደ እግዚአብሔር ፍቃድ አሁንም ሌላ ሁለተኛ ዙር እንደምናሰባስብ እና ለእነዚሁ ለወገኖቻችን እንደምንልክ ያው በዚህም አጋጣሚ ቃል እንገባለን።